በሺዓው ሳውዲ አረቢያዊ የእምነት መሪ በሼህ ኒምር አልኒምር ላይ ባለፈው ዓመት ተላልፎባቸው የነበረ የሞት ፍርድ ሰሞኑን ከተፈጸመባቸው ወዲህ በሳውዲ አረቢያና በኢራን መካከል የተነሳውን የተጋጋለ ውጥረት ለማርገብ የታሰበ ጥንቃቄ የተሞላበት የተባለ ዲፕሎማሲያዊ ጥረት ዩናይትድ ስቴትስ መጀመሯ ተወርቷል። በሌላ በኩል ደግሞ የአካባቢው ሀገሮችና ታጣቂ ኃይሎች ጎራ እየለዩ ከሁለቱ ጀርባ መሰለፍ መቀጠላቸውንና የውጥረቱ ተጽዕኖ እየተንጸባረቀ መሆኑን ተንታኞች እየተናገሩ ነው። ይህ በእንዲህ እንዳለ ቴህራን ውስጥ በሳውዲ ኤምበሲ ላይ የተፈጸመውን ጥቃት ኤርትራ አውግዛለች። ሰሎሞን አባተ ከተለያዩ ምንጮች የተሰባሰቡ መረጃዎችን ያካተተ ዘገባ ይዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የሁለቱንም ሀገሮች ባለሥልጣናት እያገናኙ ንትርካቸውንና መፋጠጣቸውን እንዲያረግቡ ለማግባባት እየሞከሩ ነው። ዩናይትድ ስቴትስ በአካባቢው ያሉ ጥቅሞቿ በሁለቱ የክልሉ ሀያላን መጋጨት የበዛ ጉዳት ሊደርስባቸው እንደሚችል በማሰብ እየሰጋች መሆኗ እየተነገረ ነው። በሼክ ኒምር አል ኒምር መገደል ኢራናውያንና መንግስታቸው በእጅጉ ተቆጥተዋል። ብስጭትና ንዴታቸውን ቴህራን በሚገኙ የሳዑዲ አረቢያ ዲፕሎማሲ ሚስዮኖች ላይ ጥቃት በማድረስ አሳይተዋል። በኤምባሲው ህንፃ ላይ ቃጠሎ አስነስተዋል። የኤምባሲውን ሰነዶች አተራምሰዋል፣ በታትነዋል። ይህ ጥቃት ለተራዘመ ጊዜ ሊቆይ የሚችል መዘዝ እንዳለው እየተሰማ ሲሆን ለዚህ ማስታገሻ የሚሆን ድንጋጌ ከዋሽንግተን ሊወጣ አይችልም ስትል አሜሪካ አስታውቃለች። Solutions to problems in this region must come from leaders in this region. በመሰረቱ በአካባቢው ላሉ ችግሮች መፍትሄው መምጣት ያለበት ከዚያው ከአካባቢው ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጃን ኪርቢን መልእክት ነው የሰማችሁት። ይህ በሳዑዲ አረቢያ እና በኢራን መካከል ድንገት የተፈጠረ የግንኙነት ሸለቆ የበዙ የአካባቢውን ጉዳዮች ይጎዳሉ የሚል ፍርሃት ከውጭ ጉዳይ መስሪያ ቤት እንደሚስተዋል ተንታኞች ይናገራሉ። ከእነዚህ አካባቢያዊ ጉዳዮች አንዱ በሶሪያ የፖለቲካ ሽግግር ጉዳይ ላይ የተባበሩት መንግስታት ድርጅት ሊያካሂድ ያቀደው ድርድር ይገኝበታል። የዲሞክራሲዎች ደህንነት ጥበቃ ድርጅቱ ባልደረባና ተንታኝ ዴቪድ አንድሩ ዋይንበርግ እንዲህ ይላሉ። ሪጂናል ምናልባት እነዚህ ችግሮች መሰናክል እንዲሆኑ ከሚያደርጓቸው ጉዳዮች መካከል ዲፕሎማቶቹ እንዲህ አይነቱን የስራ ጉዳይ የሶሪያ ጉዳይ ስብሰባ ከማዘጋጀት ይልቅ ትልቁ ትኩረታቸው ወደዚህ የባህረ ሰላጤ ውጥረት መዞሩ ሊሆን ይችላል። የዊልሰን ማዕከሉ አሮን ሚለር ደግሞ አሜሪካ አጣብቂኝ ውስጥ ገብታለች ይላሉ። ወይ ልትጠግነው ወይ ልትተወው የማትችለው ወጥመድ ውስጥ ገብታለች። በአንዳንድ ጉዳዮች ላይ ከኛ ጋር ሊተባበሩ በሌሎች ደግሞ ሊቃወሙን በሚችሉ መንግስታት አጣብቅኝ ውስጥ ነው ያለ ነው። በዚህ አጋጣሚ ከሳውዲና በኢራናውያኑ መካከል የምናየው በትክክል ይህንኑ ነው። የነበልባሉ ዳፋ ለጎረቤቶቻቸው ሃገሮችም ሊተርፍ እንደሚችል አሮን አክለው አስጠንቅቀዋል። ኢራናውያኑ ለየመናውያኑ ሁጤዎች የሚሰጡትን ድጋፍ ሊያጠናክሩ ይችላሉ። ባህሬን ውስጥና እዚያ ሳውዲ አረቢያ ውስጥ በሚገኙ ሺያ ማህበረሰቦች ውስጥ እየተንተከተከ ያለውን እንፍላል ማማሰላቸውን ሊያበዙ ይችላሉ። እነዚህ አይነት እንዲህ አይነት ውጥረት ሶሪያ ውስጥም ሊበረታና ቴራንም ለአሳድ የምትሰጠውን ድጋፍ ደለብ ልታደርግ ትችላለች። በአካባቢው የሃይማኖት ውጥረቶች እንዳይባባሱ ይሰጋሉ የመካከለኛው ምስራቅና የዓለም አቀፍ ፖለቲካና ግንኙነቶች ተንታኞች። ይህ ሁኔታ ደግሞ ዩናይትድ ስቴትስ እየያዘች የምትቀርባቸውን ሐሳቦች ሊያወሳስብ፣ በውጤቱም ጥቅሞቿን ሁሉ ሊጎዳ ይችላል ይላሉ። ይህ በእንዲህ እንዳለ የመካከለኛው ምስራቅና የምስራቅ አፍሪካ ሀገሮች ጎራ እየለዩ ከሁለቱ ባላንጦች ጎን መሰለፋቸው እንዲሁም እስላማዊ መንግሥት ቡድንን የጨመሩት የመካከለኛው ምስራቅ ጦርነቶች ከመፈታትና ወደ ሰላም ከማዝገም ይልቅ ሊባባሱና ሊሰፉም ይችላሉ የሚል ትንቢት እየተሰማ ነው። اعتقد ان المهو... የአርባ አንድ ዓመት ዕድሜው የመናዊ የሂሳብ ሥራ ባለሙያ ሱልጣን ዘይድ በዚህ የሳዑዲ ኢራን የሰሞኑ መፋጠጥና ጣትና ጡንቻን የማወናጨፍ ሰጣ ገባ ከተጫረ ወዲህ የየመኑ ጦርነት ብሶበታል ይላሉ። እዚያው የመን ዋና ከተማ ሰንዓ ውስጥ ባለቤታቸው ሆነው ቀውሱ እየተባባሰ ተኩሱ እየበረከተ መጣ ይላሉ። አብላጫ ዜጋዋ የሱኒ እምነት ተከታይ የሆነባት ኩዌት አምባሳደሯን ከቴህራን ለመጥራት እስካሁን ላለው ጊዜ የመጨረሻይቱ ሆናለች። የተባበሩት አረብ ኢሚሬቶችና፣ ባህሬን፣ ሱዳን ከቴህራን ጋር ያላቸው ግንኙነት ተስተጓጉሏል። በነገራችን ላይ በትናንት ዘገባችን ሱዳን የሳዑዲ አረቢያን አምባሳደር አባራለች የተባለው በስህተት ነበር። የኢራንን አምባሳደር አባራለች የራሷንም ዲፕሎማሲያዊ ሚሲዮን ከቴህራን አስወጥታለች በሚል እንዲታረም ከይቅርታ ጋር ጠይቃለሁ። ሳዑዲ አረቢያ ቅዳሜ ዕለት ሸህ አል ኒምርን መግደሏ እንደተሰማ ቴህራን በሚገኘው የሳዑዲ አረቢያ ሚስዮን ላይ ብርቱ ጥቃት መፈጸሙና ሀገሮቹ ዲፕሎማሲያዊ ግንኙነቶቻቸውን ማቋረጣቸው መዘገቡ ይታወሳል። ዩናይትድ ስቴትስ ውስጥ የሚገኘው የስልታዊ ጥናቶች ዓለም አቀፍ ተቋም ዋና ዳይሬክተር ማርክ ፊትስፓርክ ለቪኦኤ ሲናገሩ የአካባቢው ክፍተቶች አሁን ከሚስተዋሉት በእጅጉ የሰፉ መሆናቸውን አመልክተዋል። ኩዌት፣ የተባበሩት አረብ ኤሚሬቶች እና ባህሬን ከሳውዲ አረቢያ ጋር ያላቸው ትስስር ይበልጥ የጠበቀ ነው። ከኢራን በኩል ይመጣል የሚባለው ስጋት እንዲሁም በኒውክሌር ድርድሩ እየበረታ ነበር። በኢራንና በምዕራባውያኑ ኃይሎች መካከል የተደረሰው የኒውክሌር ስምምነት በታቀደው መሰረት ተግባራዊ ከተደረገ ቴህራን የተጣሉባት ማዕቀቦች ይነሱላታል፣ በአካባቢው የማትበገር የኢኮኖሚ ባለጠጋ ባለብዙም ወረት ትሆንና የሰፈሩን ታጣቂዎች ይበልጥ ማደራጀትና ማሰማራት ትቀጥላለች የሚል ስጋት ያላቸው ብዙ ናቸው። ለምሳሌ የሊባኖሱን ሂዝቦላና የመናውያኑን ሁጤዎች የምጣኔ ሀብት ብቻ አይደለም መፋጠጡ። ፓት ፊትስ ፓርክ እንደሚሉት ይህ ግጭት ይበልጡን የሱኒ ሺያ መከፋፈል፣ እንዲሁም ያረጀ ያፈጀው የፋርስና የአረብ መንግስታትም ግጭት የመሆኑ ነገር እየባሰበት ነው። ይህ በእንዲህ እንዳለ የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ቴህራን ውስጥ የሳዑዲ አረቢያ የድር በሳዑዲ አረቢያ የድር ይቅርታ ይህ በእንዲህ እንዳለ የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ቴህራን ውስጥ የሳዑዲ አረቢያ ኤምባሲ የደረሰበትን ጥቃት አውግዟል። የኤርትራ መንግስት ከሳዑዲ አረቢያ ጋር ያለውን ስልታዊ የጉርብትና ግንኙነት በድጋሚ እያረጋገጠ ቴህራን ውስጥ በሳዑዲ አረቢያ ኤምባሲ ላይ የተፈጸመውን ጥቃት ያወግዛል ብሏል የአስመራ መግለጫ በቮይስ አፍ አሜሪካ